የኢትዮጵያ ብሔራዊ የፕላን ኮሚሽን ከማዕከላዊ ስታትስቲክስ ኤጀንሲ ጋር በመተባበር ባካሄዱት የ2008 የድህነት ትንተና የናሙና ጥናት መሰረት የድህነት መጠን በሀገሪቱ ካለፉት ዓመታት ጋር ሲነጻጸር 6 በመቶ ቀንሷል ይላል። ይሁን እንጂ በድሃና በሀብታም በገጠርና በከተማ ነዋሪው እንዲሁም በድሃና በድሃ ህዝብ መካከል ሳይቀር የኑሮ ልዩነት በእጅጉ እየሰፋ መምጣቱን አመልክቷል። ጥናቱን በተመለከተ ዶቼ ቬለ ያነጋገራቸው የምጣኔ ሀብት ባለሙያው አቶ ጌታቸው ተክለማርያም እንደሚሉት ነቱ እየሰፋ የመጣው በዋናነት በዜጎች መካከል ያለው የገቢ ልዩነት እየሰፋ በመምጣቱ ነው። በዋናነት ትኩረት ማድረግ ያለብን የኑሮ ልዩነቱ መሰረቱ ገቢ ስለሆነ ገቢን የሚያመጡት ነገሮች ምን ያህል ልዩነት እየተስተዋለባቸው ነው እና ገቢ ከስራ እድልም ጋር የሚያያዝ ከዚ ከዛ ደግሞ ከተለያዩ የገቢ ምንጮች በየጊዜው የሚያስገኙት የገቢ መጠን እየጨመረ ከመምጣት ወይ እየቀነሰ ከመምጣት ገቢን ደግሞ አነሰ ወይ ከፍ ያለ የመግዛት አቅም እንዲኖረው ከሚያስችሉ ማክሮ ኢኮኖሚክ ነገሮች ጋር የሚያያዙ ናቸው። አቶ ጌታቸው እንደሚሉት የኢትዮጵያ ኢኮኖሚ እያደገ ነው ቢባልም የሀገሪቱ የኢኮኖሚ አቅጣጫ ከግብርና ወደ ኢንዱስትሪ መሆን ሲገባው ወደ አገልግሎት ተኮር ዘርፍ ተቀይሯል። በመሆኑም አብዛኛው የሀገሪቱ ምርት በዚህ ዘርፍ እንዲመረት እየሆነ ነው። ይሁን እንጂ ይህ አገልግሎት ዘርፍ ድሃውን ሳይሆን ሀብታሞችን የበለጠ ሀብታም የሚያደርግ ነው ይላሉ። የኢትዮጵያን ኢኮኖሚ በአጠቃላይ በምንመለከትበት ሰዓት ባለፉት አስራ ሁለት አስራ ሶስት አመታት ውስጥ ኢኮኖሚው እያደገ ነው እንላለን። ኢኮኖሚው እያደገ ግን አንድ ሳናስተውለው የተከሰተ ያለ ነገር ምንድን ነው? የኢኮኖሚው ስትራክቸር ግብርና ተኮር ከነበረ የኢኮኖሚ ስትራክቸር ወደ ሰርቪስ ተኮር ወደሆነ ሴክተር ተቀይሯል። እሱን የምናይበት እነዚህ የግብርና፣ የኢንዱስትሪና የሰርቪስ ዘርፍ ለጂዲፒ ኦር ለአገራዊ ምርት ያላቸው አስተዋጽ እየተቀየረ መጥቷል። ስለዚህ አሁን በኢትዮጵያ ኢኮኖሚ ውስጥ አብዛኛው ሀገራዊ ምርት እየተመረተ ያለው ከሰርቪስ ሴክተር። ዝውውራችን ከግብርና ወደ ኢንዱስትሪ፣ ከዛ ወደ ሰርቪስ መሆን ሲገባው፣ እኛ ግን ቀጥታ ከግብርና ወደ ሰርቪስ። ሰርቪስ ተኮር የሆነ የምርት ሂደት ደግሞ የሚያበረታታው ሀብታሞችን ይህ የኢኮኖሚ አቅጣጫ ከስራ ፈጠራ አንጻርም የገጠሩ ነዋሪ ሕዝብ ገቢ የሚጨምር አይደለም ተብሏል። ከግብርና የሚወጣው የሰው ኃይል ወደ አገልግሎት ዘርፍ ሲሄድ ለዘርፉ በእውቀትና በክህሎት የሚያበረክተው አስተዋጽኦ ዝቅተኛ ነው። በዚህም ሳቢያ የሚቀጠረው በዝቅተኛ የስራ ዘርፍ ሲሆን፣ ገቢውም ቢሆን በዛው መጠን ዝቅተኛ ይሆናል። በተቃራኒው ግን አገልግሎቱን በማቅረብ የተሰማራው ክፍል ገቢ ይጨምራል። ያ ደግሞ በገጠርና በከተማ ኗሪው መካከል ያለውን የኑሮ ልዩነት የበለጠ በማስፋት ረገድ የራሱ አስተዋጽኦ አለው ሲሉ ባለሙያው ገልጸዋል። አብዛኛው የመዋለ ነዋይ ፍሰት ከተማ ተኮር መሆንም ሌላው ችግር መሆኑ ተገልጿል። እንደ አቶ ጌታቸው ገለጻ ለድሀው ህዝብ ተብለው በመንግስት የሚሰሩ የመዋለ ነዋይ ፍሰትና የተቋማት ግንባታዎችን አቅርቦቱን የሚመሩት ሀብታሞች በመሆናቸው አገልግሎት ሲጨምር ተጠቃሚ የሚሆነው ይኸው ክፍል ነው። የዋጋ ውድነትና ተቀጣሪ የሆነው የህብረተሰብ ክፍል ገቢ አለመጨመርም ለተከሰተው የኑሮ ልዩነት ሌላው ምክንያት መሆኑ ተገልጿል። በፌስቡክና በዋትሳፕ አስተያየታቸውን ለዶቸ በላይ ያጋሩ አንዳንድ አስተያየት ሰጫዎች በበኩላቸው ያላቸው ሙስና፣ የዘመድ አዝማድ አሰራርና አድሎ የኑሮና የገቢ ልዩነቱን እያሰፋው ነው ብለዋል። በዚህም የተነሳ ኑሮ ለድሃው ሕዝብ አስቸጋሪ እየሆነ መምጣቱን አንድ አስተያየት ሰጪ ይናገራሉ። በሀገሪቱ ላይ ያለው ዜጎች ማዕከል ያለው የኢኮኖሚ ልዩነት እጅግ እየሰፋ መሄዱ ምናልባት አይደለም አገሪቱ ውስጥ ለሚኖር ሰው ቀርቶ ውጭ ያለ ታዛቢም በግልጽ የሚያየው ነገር ነው። ብዙዎቻችን አሁን ላይ የራሳችን የመገብ አቅቶን ቤት ኪራይ ከፍለ መኖር አቅቶን ጎዳና መውጣት የመቅረት ያክል በጣም አስቸጋሪ ሁኔታ ላይ ያለ ነው እና ዛሬ ላይ ነግደህ ለመብላት በጣም አስቸጋሪ ነው። ከንግድ ጋር ተያይዞ የሚወጣ ፍቃድ ይኖራል፣ ቫት ይልሃል፣ ግብር በጣም ብዙ አስቸጋሪ ነገሮች አሉ። ተቀጥረህም ለመስራት ደግሞ ደሞዝ ቤት ኪራይ ከፍለህ ትዳር ይዘህ ልጅ ወልደህ ለመኖር በጣም አስቸጋሪ ነው። በአጠቃላይ ለድሃው ኢትዮጵያ አሁን ላይ ማለት ምድራዊ ገሃነም ለመሆን የተቃረበች ሀገር የሆነች ነው። የዋጋ ውድነትን በአግባቡ መቆጣጠር፣ የኢንዱስትሪ ዘርፍን ማሳደግ፣ መደበኛ ባልሆነ መንገድ የሚሰሩ የኢኮኖሚ አማራጮችን ባሉበት መደገፍና የድሃውን ሕዝብ የገቢ መጠን የሚጨምር የተቀናጀ ኢኮኖሚ ፖሊሲ የተከሰተውን የኑሮና የገቢ ልዩነት ለማጥበብ ይረዳል ሲሉ ባለሙያው አቶ ጌታቸው ተክለማርያም መክረዋል።